ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በትግራይ ያለው ጥቃት አሰቃቂ ነው፣ ሕሊናንም የሚበጠበት ነው። ግጭቱ በህዳር ወር ከጀመረ ወዲህ በሺዎች የሚቆጠሩ ሲሞቱ በሺዎች የሚቆጠሩ ደግሞ ቆስሏል። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ ሮበርት ኤፍ ጎዴክ ናቸው። ሙሉ ዘገባው በዕለቱ አብሮት ይቀርባል። ከሰባ ቢሊዮን ብር በላይ ወጪ የተደረገበት የአዋሽ ኮምቦልቻ ሀራ ገበያ ባቡር ሥራ ፕሮጀክት ግንባታና መስመር የመዘርጋት ሥራው ቢጠናቀቅም በኃይል አቅርቦት እጥረት በኃይል አጥ ይቅርታ አድማጮች ይህን ደግሟለሁ። በኃይል አቅርቦት እጥረት ሳቢያ አገልግሎት መስጠት ያለመቻሉና ይህም በብዙ ሚሊዮን ብር ለሚገመት ንብረት ብልሽትና ለዘረፋ ጭምር እንዲጋለጥ ምክንያት መሆኑ ተዘገበ። ዝርዝሩን ይዘናል ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋራ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ግንቦት 20 2013 ስርጭታችን የምሽቱ አስተናጋጅ አሉላ ከበደ፣ ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉስ ታምሬ፣ የዌብና ማኅበራዊ መገናኛ አቅራቢያችን አበባየሁ ገበያውና እንዲሁም ከዋና አዘጋጁ ሰለሞን አባተ በያሉበት የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞች ዘገባዎቻችን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን ያለም ዜና ጤና ይስጥልኝ እንደምናመሻችሁ ዜናውን የማሰማችሁ ቆንጅ ይታየ ነኝ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በትናንትናው ዕለት የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ ስብሰባ አከናውኗል። በዚህ የባለስልጣናትን ምስክርነትና ሪፖርት ባስተናገደው መድረክ ላይ በትግራይ ክልል እየደረሱ ናቸው የተባሉ ሰብዓዊ ወንጀሎች ተዘርዝረዋል። ዩናይትድ ስቴትስ በመውሰድ ላይ ያለቻቸው ፖለቲካዊና ሰብአዊ ምላሾችም ተሰምተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ የሴኔቱ የውጭ ግንኙነቶች ኮሚቴ እና ሌሎቹም የዩናይትድ ስቴትስ መንግስት አካላት አፍሪካ ቀንድን አስመልክቶ በአሁኑ ወቅት እያወጡት ያሉት መግለጫዎች አንድ መልእክት ያዘሉ ናቸው ብለዋል። ያም ህወሓትን ከፈጸመው የክህደት አመፅ አድራጎት ከተጠያቂነት ለማዳንና ርዝራዦቹም እንዲያንሰራሩ ለማድረግ እየታለመ ነው ብለዋል። አስከትለውም ወደ አንድ ወገን ያጋደለ አመለካከት ከዓለም አቀፍ ሕግ ጋር አይጣጣምም ካሉ በኋላ የክልሉን ሰላም እና መረጋጋት ከመጉዳት በስተቀርም ሌላ ፋይዳ አያመጣም ብለዋል። ህወሀት በፈጸመው ጦርነት የደረሰውን ሰብአዊ ጉዳት መታደግ አንድ ነገር ሆኖ ሳለ ተገደው ተገቢ እርምጃ የወሰዱትን መወንጀል ደግሞ ሌላ ነገር ነው ብለዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትግራይ ክልል ባለፈው ሰኞ ማታ የአገር ውስጥ ተፈናቃዮች መጠለያዎችን የወረሩ ወታደሮች ከሁለት መቶ በላይ ሰዎችን በዘፈቀደ አፍሰዋል ድብደባና ሌላም ያልተገባ የማንገላታት ተግባር አድርሰዋል ሲሉ በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ ረዴት አስተባባሪ ካትሪን ሶዚ ማውገዛቸውን የድርጅቱ ቃል አቀባይ ስቴፈን ዱጃሪች ተናገሩ። ስቴፈን ዱጃሪች በትናንት ዕለታዊ ገለጻቸው ሽሬ ከተማ በሚገኙት በአጠቃላይ ወደ 12 ሺህ የሀገር ውስጥ ተፈናቃዮች በተጠለሉባቸው ፀሐዬና ወንፊቶ ከተባሉ ካምፖች ታፍሰው የተወሰዱ ተፈናቃዮች በአስቸኳይ እንዲለቀቁ የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪዋ መጠየቃቸውን አክለዋል። በተፈጸሙት ከባድ የዓለም አቀፍ ሰብአዊ ሁኔታና ሰብአዊ መብት ጥሰቶች ላይ በአፋጣኝ ምርመራ እንዲከፈት ፈጻሚዎቹም ሕግ ፊት እንዲቀርቡ ካትሪን ሶዚ ማሳሰባቸውን ስቴፋን ዱጃሪች አስታውቀው ድርጅታችንና አጋሮቹ የሲቪሎች ደህንነት መረጋገጥን በተመለከተ ከወታደራዊ አዛዦች ጋር በትብብር ለመነጋገር እና ለመስራት ዝግጁ ነን ብለዋል። የተቀረውም የትግራይ ክልል ሰብአዊ ሁኔታ አሁንም የእርዳታ ተደራሽነቱ ችግር እንደቀጠለ ነው ካሉ በኋላ አብዛኛው ህዝብ በሚኖርበት በክልሉ ማዕከላዊ ዞን አሁንም 1.8 ሚሊዮን ሰዎች በአመዛኙ ከእርዳታ ተደራሽነት ውጪ ናቸው ብለዋል። የሰብአዊ ረድኤት ሰራተኞች ሊደርሱ በቻሉባቸው አካባቢዎች ሁኔታው አስከፊ ነው ብለዋል ዱጃሪች። የምግብ፣ የውሃ አቅርቦት፣ የኤሌክትሪክና የጤና አገልግሎትን ጨምሮ ችግሩ አሳሳቢ ደረጃ ላይ እንዳለን የገለጹት የምግብ እጥረቱም አሳሳቢ መሆኑን ገልጸው በቀጣዮቹ ጥቂት ወራት ውስጥ በአስቸኳይ መፍትሄ ካልተሰጠ ብዛት ያለው ህዝብ ለአጣዳፊ የተመጣጠነ ምግብ እጦት እንደሚጋለጥ ተናግረዋል። የሰብአዊ ርዳታ ተደራሽነት ደህንነቱ በተጠበቀ ባልተገደበ እና ቀጣይነት ባለው መንገድ እንዲጠናከር እንዲሁም ለዚሁ ስራ አስፈላጊ የሆነው የገንዘብ ድጋፍ እንዲሰጥ መጠየቃችንን እንቀጥላለን ብለዋል የተባበሩት መንግስታቱ ቃል አቀባይ። ይህ በዚህ እንዳለ ከመጠለያ ካምፖቹ በመቶዎች የተቆጠሩ ሰዎች በወታደሮች ታፍሰው መወሰዳቸውን ከገለጹት ሪፖርቶች ተከትሎ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ዛሬ አርብ በጂኒቫ የኮሚሽኑ ጽህፈት ቤት ባደረጉት ጋዜጣዊ ጉባኤ በግጭት ላይ በሚገኘው የትግራይ ክልል ለሲቪሎች ደህንነት ጥበቃ እንዲደረግ ተማጽኖ አቅርበዋል። ሁሉም ወገኖች የሲቪሎችን በግዴታ ከቀያቸው የተፈናቀሉትንም ሁሉ ደህንነታቸውን እንዲጠብቁ ደግመን ጥሪ እናቀርባለን ብለዋል። በግጭቱ የሚሳተፉት ወገኖች ሁሉ የተፈናቃዮች መጠለያዎች ሲቪላዊና ሰብአዊ ይዘት ያላቸው መሆናቸው መገንዘብ ይገባቸዋል ብለዋል። በዘገባዎች መሰረት ሰኞ ማታ የኤርትራና የኢትዮጵያ ወታደሮች ሽሬ የሚገኙትን መጠለያ ካምፖች ወረው በመቶዎች የተቆጠሩ ወጣት ወንዶችና ሴቶች አፍሰው ወስደዋል። ባባርባሎች ሲናገሩ ከተወሰዱት ውስጥ አንዳንዶቹ ጉዳዩን ለኢትዮጵያ መንግስት ካሳሰብን በኋላ ተለቀዋል ብለዋል። የዩኤንኤችሲአሩ ቃል አቀባይ የታሰሩት ተፈናቃዮች ምን ያህል እንደነበሩና እስካሁን ያልተለቀቁት የት እንዳሉ በዝርዝር አልገለጹም። ጾመ ትግራይ በሚል በተለያዩ የትግራይ ክልል አካባቢዎች ሲካሄድ የቆየው የጾም እና የጸሎት መርሃ ግብር ትናንት ተጠናቋል። በጾሙ ምክንያት በብዙ የክልሉ ከተሞች ተቋርጦ የነበረ የመጓጓዣ አገልግሎትና የንግድ ተቋማት ስራ በዛሬው ዕለት ጀምሯል። ሙሉጌታ ጽበሃ አጭር ዘገባ ልኮልናል። ጾመ ትግራይ ተብሎ በተካሄደው የሶስት ቀናት የጾምና የጸሎት መርሃ ግብር ምክንያት በብዙ የትግራይ ክልል ከተሞች ተቋርጦ የነበረ የንግድ ተቋማት ስራና የመጓጓዣ አገልግሎት በዛሬው ዕለት ዳግም ተጀምሯል። በመቀለ ከተማ በዛሬው ዕለት ተዘዋውሬ እንዳየሁት ተዘግተው የነበሩ ሱቆች፣ ምግብ ቤቶች፣ መጠጥ ቤቶች፣ ካፌዎችና ሌሎች የንግድ ተቋማት ተከፍቷል። ገበያዎችም ስራ ጀምረዋል። በከተማ ውስጥ የሚደረግ የታክሲና ሌሎች የመጓጓዣ አገልግሎቶች እየሰሩ ናቸው። በአክሱም ከተማም ነዋሪዎች ወደ ስራ መመለሳቸው አቶ ሚካኤል አማኒል የተባሉ የከተማ ነዋሪ ገልጸዋል። እሳቸውም ለሶስት ቀናት ዘግተውት የነበረ የንግድ ተቋማቸው በዛሬው ዕለት እንደከፈቱት በስልክ ተናግረዋል። በትግራይ ክልል የተፈጠረ ኪስና ችቆነ በዛን ሰዓት አባቶቻችን ጹሙ ተብለን በዛን ጾምናል። ድርጅትም ከፍተናል። አሁን ግን ሶስት ቀን ድርጅት ለመዘጋ ሁሉም ትራንስፖርትም ይሁን ሁሉም ተከፍተዋል። ሁላችን ከፍተን ወደ ስራችን ገብተናል። በተመሳሳይ በአድግራትና ሽረንዳ ስላሴ ከተሞች በጾመ ትግራይ ምክንያት የቆመ የመጓጓዣ አገልግሎትና የንግድ ተቋማት ስራ ዳግም በዛሬው እለት መጀመሩ ከከተሞቹ ያገኘሁት መረጃ ያመላክታል። ለአሜሪካ ድምጽ ሙልጌታ ጽቡሃን መቀለም። ሙልጌታ ጽቡሃን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ኮቪድ-19 ዜናዎች ስንሸጋገር ኢትዮጵያ ውስጥ ትናንት የኮሮና ቫይረስ ምርመራ ከተከናወነላቸው 5056 ሰዎች ውስጥ 347ቱ ላይ ቫይረሱ እንደተገኘ የጤና ሚኒስቴር ዕለታዊ የወረሽኙ ይዞታ መረጃ ያሳያል። በአገሪቱ እስከ ትናንትና የተመዘገበው አጠቃላዩ ቁጥር 270527 ሲሆን ከዚያ ውስጥ 234426ቱ ያገገሙ ሲሆኑ 31972ቱ አሁንም በቫይረሱ ተይዘው ያሉ መሆናቸውን ነው የሚጠቁመው። በኮቪድ-19 ሳቢያ ለሕልፈት እንደተዳረጉ የተረጋገጠው ደግሞ 4127 መድረሱን ያሳየ ሲሆን የኮቪድ-19 መከላከያ ክትባት የወሰዱ ሰዎች ቁጥር 1 ሚሊዮን 784722 መሆኑን ሰንጠረዡ ያመለክታል። ዓለም አቀፍ የኮቪድ ዜና። አውስትራሊያዋ ሜልበርን ከተማ ውስጥ እንደገና የእንቅስቃሴ ክልከላ ታውጇል። በከተማዋ የኮቪድ-19 ተጋላጮች ቁጥር ወደ 39 ከፍ ካለ በኋላ ነው የጤና ባለስልጣናቱ ከተማይቱ ውስጥ በሚገኝ አንድ ሆቴል ውስጥ ተለይቶ እንዲቆይ ከተደረገ አንድ ግለሰብ ላይ ቫይረሱ እንዴት ሊዛመት እንደቻለ እየመረመሩ ሲሆን በዚሁ ጊዜ ውስጥ ቫይረሱ ይበልጡን እንዳይስፋፋ ነዋሪዎቹ ለሰባት ቀናት ከቤት እንዳይወጡ ትዕዛዝ መሰጠቱን አስታውቀዋል። ከሌላ ሀገር በገባው ሰው ላይ የተገኘው ቫይረስ የህንዱ የቫይረስ ዝርያ መሆኑ እንደታወቀም ተገልጿል። ዩናይትድ ስቴትስ ዋና ዋናዎቹ የደህንነት መስሪያ ቤቶቿ የኮሮና ቫይረስ ወረርሽኝ አነሳስን በሚመለከት በጥልቀት መርምረው የሚያገኙትን ውጤት ለህዝብ ይፋ እንደምታደርግ አስታወቀች ፕሬዚደንት ጆ ባይደን ትናንት ሐሙስ ወደ ኦሃዮ ክሊቭላንድ ከተማ ከማምራታቸው አስቀድመው ለጋዜጠኞች በሰጡት ቃል የደህንነት መስሪያ ቤቶቹ ጉዳዩን ሶስት ወራት ወስደው ካጣሩ በኋላ የሚያመጡትን ውጤት ለህዝብ ይፋ እናደርጋለን ብለዋል ኮቪድ-19ን የሚያስከትለው ኮሮና ቫይረስ በዓለም አቀፍ ደረጃ የተዛመተው ቻይናዋ ውሃን ከተማ ከሚገኝ የቫይረሱ ምርምር ቤተ ሙከራ አፈትልኮ ወጥቶ ነው የሚሉ ጥርጣሬዎች እየጨመሩ ባሉበት በአሁኑ ወቅት የዩናይትድ ስቴትሱ ፕሬዚደንት የደህንነት መስሪያ ቤቶች አዲስ ክትትል እንዲያደርጉ ትዕዛዝ ሰጥተዋል። ዋይትሃውስ ለዚሁ የሚውል ተጨማሪ ድጋፍ እንደሚያደርግም ቃል ገብተዋል። ትናንትና የዩናይትድ ስቴትስ የብሔራዊ ደህንነት ጽሕፈት ቤት ዲሬክተር ቢሮ ባወጣው መግለጫ የደህንነት መስሪያ ቤቶቹ የኮሮና ቫይረስ ከየት እንደመጣ ለማወቅ አሁንም እየሞከሩ መሆናቸውን ገልጿል። የሶማሊያ መሪዎች በሁለት ወር ጊዜ ውስጥ አገር አቀፍ ምርጫ ለማካሄድ ከስምምነት መድረሳቸው ተገለጸ። ሀገሪቱን ወደ ፖለቲካ ብጥብጥ የሚያስገባ ቀውስ እንዳይፈጠር ለመከላከል የፖለቲካ መሪዎቹ ለረጅም ጊዜ የዘገየውን ምርጫ በሚካሄድበት ማዕቀፍ ላይ በትናንትና ውለት ከስምምነት እንደደረሱ ነው የተገለጸው። ጠቅላይ ሚኒስትሩ መሐመድ ሮብሌ እና የአምስቱ ክልላዊ መንግስታት መሪዎች ፊርማቸውን ያኖሩበት ስምምነት ምክር ቤታዊ ምርጫዎቹ በሁለት ወር ውስጥ ማካሄድ የሚቻልበትን አቅጣጫ አስቀምጠዋል። ጠቅላይ ሚኒስትሩ በፊርማው ስነ ስርዓት ላይ ባሰሙት ንግግር መንግስታቸው ስምምነቱን ስራ ላይ ለማዋል ቁርጠኛ ነው ብለዋል። ስምምነቱ ላይ የተደረሰው ሞቃዲሾ ውስጥ አራት ቀናት የወሰደ የተጋጋለ ድርድር ከተካሄደ በኋላ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ቆንጂታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አርብ ግንቦት 22 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም ናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚ የዕለቱ አቢይ ርዕስ በትላንትናው ዕለት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ አንድ ስነ ስርዓት አከናውነዋል። በዚህ የባለሥልጣን ምስክርነትና እንዲሁም ሪፖርት ባስተናገደ መድረክ ላይ በትግራይ ክልል ውስጥ እየደረሱ ናቸው የተባሉ ሰብአዊ ወንጀሎች ተዘርዝረዋል። ዩናይትድ ስቴትስ በመውሰድ ላይ ያለቻቸው ፖለቲካዊና ሰብአዊ ምላሾችም ተሰምተዋል። ስነ ስርዓቱን የተከታተለው ሀብታሙ ስዩም በመድረኩ የተነሱትን አበይት ነጥቦች በቀጣይ ዘገባው እንዲህ ያስቃኘናል። በትናንትና እለት የአሜሪካ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ ውይይት አድርጓል። የኮሚቴው ሊቀመንበር ሴናተር ቦብ ሜንዴዝ ባሰሙት ንግግር ለበርካታ ዓመታት የዩናይትድ ስቴትስ ስትራቴጂካዊ አጋር ሆና በቆየችው ኢትዮጵያ የትግራይ ክልል ውስጥ የተፈጠረው ክስተት ዳርፉርን በመሰሉ ዘግናኝ ሰብአዊ ጥፋቶች የተፈጸመባቸውን ስፍራዎች ሁነት የሚያስታውሳቸው እንደሆነ ጠቁመዋል። ሁሉን የጦርነቱን ተዋናዮች All sides are guilty of abuses. ሁሉም ወገኖች በመብት ረገጣ ጉዳይ ጥፋተኛ ናቸው። ሆኖም ተበታትነው ያገኘናቸው ሪፖርቶች የሚጠቁሙት የኢትዮጵያ የኤርትራና አጋር ሚሊሻዎች ከሌሎች ጋር ሊነጻጸር በማይችል ሁኔታ ግዴለሽነትና ክፋት በተሞላበት መልኩ ሰላማዊ ሰዎችን በማጥቃት ረገድ ኃላፊነቱን ይወስዳሉ። የጦር ወንጀልና በሰብአዊነት ላይ ተቃጣ ወንጀል እየተመለከትን ነው። በዚህ መድረክ ላይ በትግራይ ክልል ያለውን ሁሉን አቀፍ ችግር ለማስረዳት ከቀረቡት ባለስልጣናት መካከል አንዱ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ የሆኑት ሮበርት ኤፍ ጎዴክ ናቸው። እሳቸው በኢትዮጵያ ያለውን ሁነት አሰቃቂነት በሚከተለው መልኩ አስረድተዋል። በትግራይ ያለው ጥቃት አሰቃቂ ነው፣ ሕሊናንም የሚበጠበት ነው። ግጭቱ በህዳር ወር ከጀመረ ወዲህ በሺዎች የሚቆጠሩ ሲሞቱ በሺዎች የሚቆጠሩ ደግሞ ቆስሏል። ሁለት ሚሊየን የሚገመቱ የአገር ውስጥ ተፈናቃዮች 63 ሺህ ስደተኞችና 5.2 ሚሊዮን ሰዎች አስቸኳይ ድጋፍን ይሻሉ። ዩናይትድ ስቴትስ አሰቃቂ ግድያዎችን በቡድን የሚፈጸሙ አስገድዶ መድፈሮቹን ጨምሮ በግዳጅ መፈናቀልንና ሆን ተብሎ የሚደረጉ የሰላማዊ ሰዎችን ንብረት የማውደም ድርጊቶችን በእጅጉ ታወግዛለች። በትግራይ ክልል ውስጥ የተፈጸሙ ሁሉን አይነት የሰብአዊ መብት ጥሰቶች በደሎችና ወንጀሎችን እናወግዛለን የሰብአዊ መብት ጥሰቶቹ የተፈጸሙት በኢትዮጵያ መከላከያ ሰራዊት የአማራ ክልል ሰራዊት የኤርትራ መከላከያ ሰራዊትና የትግራይ ህዝብ ነጻ አውጪ ግንባር ህወሓት ጦር መሆኑን ያወሱት ጎዴክ የአማራ ክልላዊ መንግስት የጸጥታ አባላት የትግራይ ተወላጆችን ከቤታቸው ማፈናቀላቸው በአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ዘንድ የዘር ማጥራት ድርጊት ተብሎ መጠራቱን አስታውሰዋል። ጎዴክ የኤርትራ ጦርም ያልተቋረጠ ጥቃትና እንደ ጅምላ ቅጣት የሚቆጠር ጥፋት በትግራይ ሕዝቦች ላይ እንደፈጸመ ተናግረዋል። እኒህ ወንጀሎች ሊቆሙ እንደሚገባ በድጋሚ ያሳሰቡት ጎዴክ ከዓለም አቀፍ ዲፕሎማሲያዊ ጫና ጥሪ ጎን ለጎን ሀገራቸው እየወሰደቻቸው ያሉና ልትወስዳቸው የምችላቸውን እርምጃዎች ዘርዝረዋል። In light of the human rights situation, we have restricted our foreign assistance. <laughs> ይሁንና ሰብአዊ ድጋፎችን እንዲሁም ጤናን፣ ምግብ ዋስትናን፣ ዲሞክራሲና የሰብአዊ መብት ጉዳዮችን በሚመለከቱ ወሳኝ መርሃ ግብሮች ላይ የምንሰጠውን ድጋፍ እንቀጥላለን። ለባለብዙ ወገን የልማት ባንኮች የቀረቡ የብድር ድጋፎች መሠረታዊ የሰብአዊ መብት ፍላጎቶችን የሚመለከቱ እስካልሆኑ ድረስ ተይዘው እንዲቆዩ እያደረግን ነው። አጋሮቻችን ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበናል። የውጭ ጉዳይ መስሪያ ቤት ለገጠመው ችግር የሚሆኑ መፍትሄዎችን የሚያደናቅፉ ሰብአዊ ድጋፎችን የሚያግዱ ወይንም ወንጀሎችን በሚፈጽሙ የኢትዮጵያና ኤርትራ ባለሥልጣናት እንዲሁም በአማራ ክልላዊና መደበኛ ያልሆኑ ጦር እንዲሁም በትግራይ ህዝቦች ነጻ አውጪ ግንባር ወይም ህወሀት አባላት ላይ የጉዞ ዕቀባ አድርገናል። ግጭቱን የሚያባብሱት ከአድራጎታቸው ካልተመለሱ ኢትዮጵያና ኤርትራ ተጨማሪ እርምጃዎችን ይጠብቁ። በትግራይ ጥቃትና ወንጀል ባለበት ሁኔታ ነገሮች በተለመደ ሁኔታ አይቀጥሉም። ዩናይትድ ስቴትስ ከኢትዮጵያ ህዝብ ጋር ለሚኖራት ትብብር፣ ለሀገሪቱ አንድነትና ለአፍሪካ ቀንድ መረጋጋት ቁርጠኛ መሆኗን ያወሱት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ የሆኑት ሮበርት ኤፍ ጎዴክ በትግራይ ክልል ያለውን ውጥረት በተመለከተ ከህግ መወሰኛ ምክር ቤቱ ጋር መስራት እንደሚቀጥሉም አክለዋል። በስብሰባው ላይ ስለ ትግራይ ክልል ሰብአዊ ሁኔታ ማብራሪያ የሰጡት ሌላኛዋ ባለሥልጣን የዩናይትድ ስቴትስ ዓለም አቀፍ ተራዶ ዩኤስኤድ የሰብአዊ ድጋፍ ቢሮ ረዳት አስተዳዳሪ የሆኑት ሳራ ቻርልስ ናቸው። በክልሉ የደረሱ ሁለንተናዊ ችግሮችን በተመሳሳይ የዘረዘሩት ምክትል አስተዳዳሪዋ ትኩረት ሰጥተው ካጋሯቸው ጉዳዮች አንዱ የጾታዊ ጥቃት መንሰራፋትን ነው። በሕይወት ዘመናቸው ካየዋቸው የጭካኔ ድርጊቶች አንዱ መሆኑንም ጠቅሰዋል። ሪፖርቶቻችን ስለተንሰራፋው የአስገድዶ መድፈር ወንጀልና ጾታን መሰረት ያደረገ ጥቃት ብቻ አይደለም የሚያወሩት በተቀናጀ ሁኔታ ማህበረሰብን ለማናጋትና ቤተሰብንም ለማውደም ስለተደረጉ ጥረቶችም ጭምር እንጂ። አንዳንድ ጥቃት አድራሾች የቀሳውስት ሚስቶች ላይ አነጣጥረዋል። ሴቶችን በቤተሰቦቻቸው ፊት ጥቃት ይፈጽሙባቸዋል፣ ወይንም ደግሞ በሴቶች አካል ላይ ጉዳት የሚያደርስ ከባድ የጭካኔ ጥቃት ፈጽመዋል። ከመሰል ጥቃቶች ወዲያ በክልሉ የግብርና እንቅስቃሴ በወጉ እንዳይከናወን ግጭቱ በመከልከሉ የክልሉን ነዋሪዎች ወደ ረሃብ ቋፍ እየገፋቸው መሆኑን አውስተዋል። ዩናይትድ ስቴትስ ከማንም በላይ ለክልሉ ነዋሪዎች የሚሆን ሰብአዊ ድጋፍ እያቀረበች መሆኑን ያወሱት ምክትል አስተዳዳሪዋ የምግብ ድጋፍ ብቻውን ግን በትግራይ ክልል ያንዣበበውን ረሃብ ሊያስቀር እንደማይችል ተናግረዋል። የምግብ ድጋፍ ብቻውን በትግራይ ክልል ረሃብ እንዳይፈጠር አይከላከልም። ረሃብን ለመከላከል የተቀናጀ የህብረተሰብ ጤና ስነ ምግብና የንጽህና አጠባበቅ አገልግሎቶች ያስፈልጋሉ። በቂ ምግብ፣ ንጹህ ውሃና መሠረታዊ የጤናና የምገባ አገልግሎቶች በሌሉበት በምግብ እጥረት የተጎዱ አካሎች ውጤታማ በሆነ መልኩ ምግቡን፣ ሊጠቀሙበት በሽታን ሊከላከሉበት አይችሉም። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ዩኤስኤድ በክልሉ ውስጥ መጠነ ሰፊ ስራዎችን በተለያዩ ዘርፎች እየሰራ መሆኑን የተናገሩት የሰብአዊ ድጋፍ ቢሮው ምክትል አስተዳዳሪ ሳራ ቻርልስ ሀገሪቱ ለሰብአዊ ድጋፍ ሰራተኞች የምትሰጠው አጭር የቪዛ ወይንም የየለፍ ወረቀት ጊዜ ለተፋላሚ ወገኖች ዘንድ የሰብአዊ ድጋፍ ሰራተኞችን በጠላትነት የማየት ሁነቶችና በቅርቡ የትግራይ ህዝቦች ነፃ አውጪ ግንባር ህወሓት በሽብርተኝነት መፈረጁ በሰብአዊ እንቅስቃሴያቸው ላይ የደቀኑትን ፈተና አውስተዋል። ረዳት አስተዳዳሪዋ በትግራይ የሰብአዊ ድጋፍ ጥያቄ ቢጨምርም ባለም አቀፉ ማህበረሰብ ዘንድ የቀረበው ገንዘብ አነስተኛ መሆኑን ጠቅሰው ለጋሾች ረሃብን ለመመከት ድጋፋቸው እንዲያሳድጉ ለማድረግ መስሪያ ቤታቸው ከውጭ ጉዳይ መስሪያ ቤት ጋር እየሰራ መሆኑን ተናግረዋል። ዩናይትድ ስቴትስ በ2021 የጎረጎሰውያኑ ዘመን የበጀት ዓመት 650 ሚሊዮን ዶላር ሰብአዊ ድጋፍ ለኢትዮጵያ ማድረጓን አስታውሰው በትግራይ ክልል ባለው ጦርነት ምክንያት ግን የ2021 የበጀት ዓመት ሰብአዊ ድጋፍ በ40 በመቶ ሊጨምር እንደሚችል ገምተዋል። ኢትዮጵያ መንግስት በመድረኩ በቀረቡ ጉዳዮች ላይ ያለውን ምላሽ በቀጣይ መሰናዶዎች ለማካተት እንሞክራለን። ይህ በእንዲህ እንዳለ ኢትዮጵያ መንግስት ሰሞነኛውን የዩናይትድ ስቴትስ መንግስት እርምጃ ጣልቃ ገብነት ብሎ ከመጽራት ባሻገር በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ለማጤን እንደሚያስገድደው ማስጠንቀቁ ይታወሳል። በኤርትራ መንግስት በኩል ኦፊሳላዊ ምላሽ ባይሰጥም የሀገሪቱ የመረጃ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ይህንን ብለዋል ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እስከ ህግ መወሰኛው የውጭ ግንኙነት ኮሚቴና ሌሎች የዩናይትድ ስቴትስ መንግስት ቅርንጫፎች ድረስ ያለው የአፍሪካ ቀንድን የሚመለከት ወቅታዊ የሀሳብ ልውውጥ በአንድ ጠቅላይ ሀረግ የሚቀመጥ ነው። እሱም ህዋትን ከቀሰቀሰው የክህደት ጥቃቱ ተወቃሽነት ማዳን እንዲሁም ቅሪቶቹ በአንድም ሆነ በሌላ እንዲያንሰራሩ ማድረግ ነው ሲሉ ሰሞነኛውን ሂደት ተቃውመዋል። ወደ አንድ ጎን ያጋደለ አቀራረብ ከዓለም አቀፍ ሕጎች ጋር የሚጣረስ መሆኑን ያነሱት የመረጃ ሚኒስትሩ ቀጠናዊ ሰላምና መረጋጋትን የሚጎዳ መሆኑንም ጠቁመዋል። ሀብታሙ ስዩምን ለግሩም ዘገባው አመሰግናለሁ። አድማጮች፣ ተከታዩም ከኢትዮጵያ ጉዳይ ጋር ያቆየናል። የኒው ጀርዚው ዴሞክራት ሴናተር ባም መንዴዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባወጡት የጋራ መግለጫ የዩናይት ስቴትስ መንግስት ሰሞኑን የጣለው የቪዛ ማዕቀብ ጥሩ ጅምር ቢሆንም ሌሎች ተጨማሪ ጠንካራ እርምጃዎች ግን ያስፈልጋሉ ዩናይትድ ስቴትስ በኢትዮጵያ ላይ መሬት የያዘ ያሉትን ውሳኔ ማሳለፍ ይኖርባታል ሲሉም ማሳሰባቸው ተመልክተዋል። በሌላ በኩል የኦክላሆማው ሪፐብሊካን ሴናተር ጄምስ ማውንትን ኤንሆፍ በበኩላቸው ሰሞኑን ከምክር ቤቱ ፊት ቀርበው በሰጡት መግለጫ የግጭቱ መንስኤና አመጣጥ ያሉትን ምክንያት አስረድተው ዩናይትድ ስቴትስ መንግስት አሸባሪውን ህወሓትንና የኢትዮጵያን መንግስት በእኩል ዓይን ተመልክቶ ያስተላለፈው ውሳኔ ስህተት ነው ብለዋል። የህግ አውጪዎቹ በተለያዩ መድረኮች የሰጡትን አስተያየት የተከታተለው ደረጀ ደስታ ያጠናቀረውን ዘገባ የደንገረመው እንዲህ ታቀርበዋለች። ሁለቱ የምክር ቤት አባላት ሴኔተር ባብ መንደዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባጋራ በወጡት የአስተያየት መልእክታቸው በትግራይ ክልል እየተካሄደ ያለው ጦርነት ወደ ሰባት ወራት የተጠጋው መሆኑን ገልጸው የሚከፈለው ሰብአዊ ዋጋ እየጨመረ ነው ብለዋል። በሺዎች የሚቆጠሩ ሰላማዊ ዜጎች ቆስለዋል ወይም ተገድለዋል። በዘፈቀደ የተገደሉ የጅምላ ፍጅቶችና ፆታዊና ፆታን መሰረት ያደረጉ ጥቃቶች፣ በግዳጅ የሚካሄዱ መፈናቅሎች፣ ሌሎች የሰብአዊ መብት ጥሰቶችም ተፈጽመዋል ነው ያሉት። ሕግ አውጪዎቹ ሕጻናት ለእስርና ለጉልበት ብዝበዛ እየተዳረጉ ነው። የጤና ማዕከላትና ትምህርት ቤቶች፣ ዩኒቨርሲቲዎችና የስደተኛ ካምፖች ወይ ተዘርፈዋል ወይ ወድመዋል። በዚህኛው የአፍሪካ ክፍል የምግብ እጥረት መኖሩ የታወቀ ቢሆንም አሁን ደግሞ ሂደቱ በመስተጓጎሉ ከፍተኛ የረሃብ ምልክት እየታየ ነው በማለት ደርሷል ያሉትን አደጋ ዘርዝረዋል። ይህ እልቂት ልክ በአንድ የጦርነት አጋጣሚ የተከሰተ ውጤት አድርገን የምንገልጸው አይደለም። አሁን እያየነው ያለነው በተቀናጀ ዘመቻ ሆን ተብሎ የሚፈጸም እያንዳንዱ ድርጊት ወደ ጦር ወንጀለኛነት ሊያድግ የሚችልና በሰው ልጆች የተፈጸመ ወንጀል ይመስላል ብሏል። ሕግ አውጪዎቹ በመግለጫቸው የኢትዮጵያ ግዛት በሆኑ ሌሎች ክልሎች ውስጥ እየተፈጸመ ያለው ስቃይም በዓለም አቀፉ ማህበረሰብ በቂ ትኩረት አልተሰጠውም ብለዋል። በሀገሪቱ ትላልቅ በሆኑ ሁለቱ ብሔሮች በአማራና ኦሮሞ ሰላማዊ ዜጎች ላይ የሚደርሰው ጥቃትም እየተስፋፋ ነው። በሀገሪቱ ያሉት አነስ ያሉት የብሔር ክፍሎችም በተመሳሳይ ሁኔታ ለረዥም ጊዜ በመካከላቸው ባለው ሁኔታ ሳቢያ ጥቃት እየደረሰባቸው ነው። ይሁን እንጂ ከመንግስት ቁጥጥር ውጭ የሆኑ ታጣቂዎች የመንግስት ደህንነት አካላትን የከፋፈሉ ሲሆን ተጠያቂነትም የሌለባቸው በመሆኑ ላለው ስቃይና መከራ አስተዋጽኦ አድርገዋል ብለዋል። መጪው የኢትዮጵያ ምርጫን አስመልክቶ ባሰፈሩት አስተያየታቸው ጥቂቶች መጪውን የኢትዮጵያ ብሔራዊ ምርጫ ነጻና ፍትሐዊ የመሆን እድል ይኖረዋል ብለው እንደሚያምኑ ገልጸው እየተስፋፉ ባሉ ግጭቶች ሳቢያ የምርጫ ቁሳቁሶቹ አቅርቦት ችግር በመኖሩ በተለያዩ የሀገሪቱ አካባቢዎች የሚኖሩት ብዙዎቹ ድምፃቸውን መስጠት እንዳይችሉ ያግዳቸዋል። የጠቅላይ ሚኒስቴሩ ተቺዎችና ደጋፊዎቻቸው በእስር ላይ እንዲቆዩ የተደረጉ ሲሆን መንግስትም ሁል ጊዜ ፍትሕ የማግኘት ሂደቱንና መብታቸውን ሲነፍግ ቆይቷል። ቁልፍ የሆኑ የተቃዋሚ ፓርቲዎችም እንቅስቃሴያቸው ስለተገደበ ከምርጫው ሂደት ራሳቸውን ለማግለል ተገደዋል። በተጨማሪም ለሕዝባዊ ውይይትና ለሚዲያ ተደራሽነት ያለው እድልም ወዲያውኑ የተዘጋ በመሆኑ ፍርሃትና ራስን ሳንሱር የማድረግ አዝማሚያን ፈጥሯል ብለዋል። ጠቅላይ ሚኒስትር ዓብይና ገዢ ፓርቲያቸው ብልጽግና ከእነሱ በፊት እንደነበረው አምባገነን አስተዳደር ተመሳሳይ መንገድ መከተል እንደፈለጉ ግልጽ አድርገዋል ያሉት ህግ አውጪዎቹ፣ ይህም በሀገሪቱ ለመጀመሪያ ጊዜ ተስፋ ተደርጎበት የነበረውና በየአምስት ዓመቱ የሚደረገውን እውነተኛ ዴሞክራሲያዊ ምርጫ ተስፋ እንዳይኖረው አድርገዋል ብለዋል። የባይደን አስተዳደርም የወቅቱን ሁኔታ ለመከታተል ያሉትን የዲፕሎማቲክ አማራጮችን ሁሉ አሰማርቷል። ፕሬዚዳንቱ፣ ምክትል ፕሬዚዳንቷ፣ የውጭ ጉዳይ ሚኒስቴሩ፣ የብሔራዊ የደህንነት አማካሪ ከኢትዮጵያና በአካባቢው ካሉ አቻዎቻቸው ጋር ስለ ትግራዩ ግጭት ፖለቲካዊ መፍትሄ ለማምጣት እየሰሩ መሆኑን ገልጸዋል። አስተዳደሩ ለሰብአዊ እርዳታ እገዛ የሚሆን ወደ 35 ሚሊዮን ዶላር አዲስ የእርዳታ ገንዘብ መለገሱን አስታውሰው ከዋይትሃውስ የተላኩ ልዩ መልእክተኞችም የአስተዳደሩን ዲፕሎማሲያዊ ጥረቶች ለመደገፍ በቅርቡ ወደ አፍሪካ መጓዛቸውን ጠቅሰዋል። እንዳለመታደል ሆኖ እነዚህ ሁሉ ጥረቶች የቀየሩት ነገር ጥቂት ሲሆን፣ ግጭቱ ግን ተባብሶ ቀጥሏል፣ በማለት የኢትዮጵያ መንግስት መፍትሄ የሚላቸው ነገሮች የማይሰሩ መሆናቸውን ግልጽ ቢሆንም በያዘው መንገድ በግትርነት ቀጥሎል ። ይደርስበታል። ስለዚህ ለአሜሪካና አጋሮቿ የአስተዳደሩ የፖለቲካ ስሌት ወሳኝ በሆነ መንገድ መለወጥ የሚያስፈልግበት ጊዜ አሁን ነው። የባይደን አስተዳደር በትግራይ ያለውን ግፍና መከራ ለማስቆምም በቅርቡ ያወጣው የቪዛ እገዳ ጥሩ ጅምር ነው። ይሁን እንጂ ሌሎች ተጨማሪ ጠንካራ እርምጃዎችም ያስፈልጋሉ ብለዋል። ከሁሉም ነገር በፊት ቀድሞ መደረግ ያለበት የኤርትራ ጦር ከኢትዮጵያ በአስቸኳይ እንዲወጣ ማድረግ ነው። የባይደን አስተዳደር አንድ አይነት አስተሳሰብ ያላቸው ሀገራትን በማስተባበ ማህበር በኤርትራ መንግስት ላይ አለም አቀፍ የጦር መሳሪያ ማዕቀብ የሚጣልበትን መንገድ መምራት ይኖርባቸዋል በማለትም አሳስበዋል። የባይደን አስተዳደር ለሰብአዊ መብት ጥሰት ተጠያቂ የሆኑትን የኤርትራ ባለስልጣናት ላይ የኢኮኖሚ ማዕቀብ ማድረግ ይኖርበታል። በኢትዮጵያ በኩልም ተሳታፊ በሆኑት ወገኖች ላይ ተመሳሳይ እርምጃ ሊወስድ ይገባል። አስተዳደሩ ከአለም አቀፉ የፋይናንስ ተቋማት ወደ ኢትዮጵያ መንግስት የሚደረገው እርዳታ እንዳይሰጥም መቃወም ይኖርበታል። ለህዝብም ቀጥተኛ ጥቅም በሚሰጡ አገልግሎቶች እንደ ጤናና ትምህርት የመሳሰሉት ግን ከማዕቀቡ ነፃ መሆን አለባቸው። ይሁን እንጂ እነዚህ ተቋማት ግን በትግራይና በሌሎች የኢትዮጵያ አካባቢዎች የሚፈጸሙ ግፎች እስካሉ ድረስ የተለመደውን ነገር እያደረጉ እንዲቀጥሉ መፈቀድ አይኖርበትም ሲሉ አክለዋል። ህግ አውጮቹ እንዲሁም የኢኮኖሚ ማዕቀቡ ይህን ድርጊት በፈፀሙት፣ ባስተባበሩት ወይም የሰብአዊ መብት ጥሰት እንዳይቆም ያደረጉትን የመንግስት ባለስልጣ ጣናትን ጨምሮ የህወሀት አባላትና ሌሎች ታጣቂ ቡድኖችም ላይ ተፈጻሚ መሆን አለበት። በተጨማሪም ሊያስከትለው የሚችለው የተወሳሰበ ነገር መኖሩ ግልጽ ቢሆንም ኢትዮጵያ ላይ የሚጣለው የጦር መሳሪያ ማዕቀብም ከአማራጮቹ ውጪ መሆን የለበትም ሲሉ አሳስበዋል። በመጨረሻም ዩናይትድ ስቴትስ አጋር ከሆኑ የአፍሪካ መሪዎችና በአካባቢው ከሚሰሩት ከተለያዩ ዘርፈ ብዙ ድርጅቶች ጋር የሰብአዊ መብት ጥሰት እንዳይኖር ተአማኒ ግልጽና ተጠያቂነት ያለበት አሰራር እንዲኖር ከማድረግም ውጭ አልፎም መስተራት አለበት። የአፍሪካ ህብረትና ሌሎች ብሔራዊ ውይይት እንዲኖርም ሁኔታዎችን የማመቻቸት ሚና ሊጫወቱ ያስፈልጋል። ኢትዮጵያም በአካባቢው ለረዥም ጊዜና በቋሚነት የዩናይትድ ስቴትስን ጥቅም በማስጠበቅ ወሳኝ ሚና እንደነበራት የሚታወቅ በመሆኑ የኢትዮጵያ መንግስት ይህን ያቀረብነውን የመፍትሄ ሀሳብ ይቃወመዋል ብለን አንገምትም። ይሁን እንጂ እነዚህን ተግባራዊ አለማድረግ የሰላማዊ ዜጎችን ህይወት ዋጋ ያስከፍላል፣ አላስፈላጊ መከራንም ያመጣል። በሰብአዊ መብት አስከባሪነት ያለንን የቀዳሚነት ዝናም ያሳጣናል ብለዋል። በመጨረሻም ፍላጎታችን እየወደቀ ካለ መንግስት ጋር በሚደረግ ትብብር አይሳካም። አገር ፈርሶ ከሚመጣ ጉዳት ይልቅ ግንኙነት ላይ የሚመጣ ጉዳት ይሻላል። ይህ በምትፈርስ ሀገር ላይ ከምንከፍለው ዋጋ እጅግ ያነሰ ነው። በጥንቃቄ የሚወሰድ እርምጃ ግልጽ ነው። ለሰላማዊ የበለጸገችና ዴሞክራቲክ ኢትዮጵያ የሚሆን መፍትሄ አሜሪካ ማሳየት አለባት፣ በማለት አስተያየታቸውን ደምድመዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኢትዮጵያና ኤርትራ መንግስት ባለስልጣኖች ላይ ይፋ ያደረገውን የቪዛ ገደቦችን የሚቃወሙ መሆኑን በመግለጽ አስተያየታቸውን የሰጡት ሌላው የምክር ቤት አባል ደግሞ የኦክላሃማው ሪፐብሊካን ሴኔተር ጀምስ ማውንቲን ኢንሆፍ ናቸው። ኢንሆፍ ሰሞኑን በምክር ቤቱ በሰጡት መግለጫቸው ከሁሉ በፊት ግልጽ ማድረግ የሚኖርብን ነገር በተለይ የኢትዮጵያ መንግስት በትግራይ ላለው ግጭት ሰላማዊ መፍትሄ ከመሻት ውጭ የምንፈልገው ሌላ ነገር አለመኖሩን ነው ብለዋል። ይሁን እንጂ አሉ ሴኔተሩ ይህ አሸባሪ ድርጅት የሆነው ህወሓት ከኢትዮጵያ መንግስት ጋር በእኩል አይን እንዲታይ ተደርጓል። ያ ተቀባይነት የሌለውና ስህተትም ነው። ሁለቱ አንድ እንደሆኑ አድርገን ነገሮችን ሁሉ በእኩል ማየታችን ያስቆጣል ብለዋል ሴኔተሩ በመቀጠልም መቶ በመቶ እርግጠኛ መሆን እንዲቻልና ማንም ሰው በዚህ ጉዳይ የተሳሳተ ግምት እንዳይኖረው አንድ ነገር ግልጽ እንዲሆን ልናገር ይህ አሰቃቂ የሆነው የሰብአዊ መብት ጥሰት በዓለማችን ምንም ስፍራ አይኖረውም። ጠቅላይ ሚኒስትር አብይ አህመድም ይህን በመንግስት ተቀባይነት የሌለውን ድርጊት የፈጸሙትን ተጠያቂ እንደሚሆኑ ግልጽ በማድረጋቸው እጅግ በጣም ኮርቻለው የሚሆነውም ያ ነው ብለዋል። ኢትዮጵያን እዚህ ምክር ቤት ውስጥ ከኔ በላይ የሚያውቀው የለም ያሉት ሴኔተሩ ጥንታዊነቷንና ነፃነቷን ጠብቃ ስለኖሮቹ ኢትዮጵያ ታሪክ እንደሚያውቁ ተናግረዋል። ቀድሞው እንደ ኤሮፓያን አቆጣጠር በ1970ዎቹ መሪ ከነበሩት ከኮሎኔል መንግስቱ ኃይለማርያም ስርዓት እስከ ጠቅላይ ሚኒስተር መለስ ዜናዊ ከዛም ወዲህ እስከ ጠቅላይ ሚኒስትር ኃይለማርያም ድረስ ያሉትን ሁኔታዎችም አነሳስተዋል። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በደንብ እንደሚያውቋቸው የተናገሩት ሁኔታሩ መለስ ህይወታቸው እስካለፈበት የጎርጎሮሳውያኑ 2012 ዓ.ም ድረስ ዴሞክራሲን ለማስፋፋት መሞከራቸውንና አንዳንድ ለውጦችንም ማምጣታቸውን መስክረዋል። ጠቅላይ ሚኒስትር ኃይለማርያምም ብዙ ተጨባጭ ነገሮችን ማስመዝገባቸውን ጠቅሰው ከእሳቸውም ሆነ ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኙበት ወቅት አብረው ጸሎት ማድረጋቸውን አስታውሰዋል። አሁን ስላለው ሁኔታም ሲያስረዱ ይሄ ሁኔታ እዚህ እንዴት እንደደረሰ ከስር መሰረቱ ላስረዳችሁ በማለት ኢትዮጵያን ከጎበኙበት ከ205 ዓ.ም ጀምሮ የነበ رون تا ዘርዝረው አስረድተዋል። 19 ያህል ጊዜ ወደ ኢትዮጵያ መመላለሳቸውንና ከጠቅላይ ሚኒስትሮች ከካቢኔ አባላትና ህግ አውጪዎች የቢዝነስ ሰዎችና የእርዳታ ሰራተኞች ጋር እንዲሁም በእነዚህ መካከል ካሉ ሰዎች ጋር መገናኘታቸውንም ተናግረዋል። እንደ አውሮፓውያን አቆጣጠር በ2018 ዓ ም አብይ አህመድ ጠቅላይ ሚኒስቴር ሆነው የተመረጡት ኢትዮጵያን ለ30 ዓመታት ያህል የገዛው ኢህአዴግ ላይ በተነሳው ተቃውሞ መሆኑን ገልጸው አዲስ አመራር በምትፈልግ ሀገር ወደ ስልጣን የመጡ መሆናቸውንም ተናግረዋል። አብይም እንደተመረጡ ገንቢ ለውጦችን ማምጣት መጀመራቸውን፣ እርቅ ለማስፈንና በሁሉም እክሎች በማለፍ ሊበራል ዴሞክራቲክ ማሻሻያዎችን አምጥተዋል፣ ውጤትም አስመዝግበዋል። የፖለቲካ እስረኞችና ጋዜጠኞችንም ከእስር ነጻ አውጥተዋል። ከኤርትራ ጋር ከአስርት አመታት ጦርነት በኋላ እርቅ በማውረዳቸው የኖቤል ተሸላሚ መሆናቸውንም ጠቅሰዋል። ኢህአዴግን በበላይነት ይመሩ የነበሩትን ከሰሜን የሀገሪቱ ክፍል ከትግራይ የሆኑት የህወሀት አባላት ነበሩ ብለዋል ሴኔተሩ። አያይዘውም ጠቅላይ ሚኒስትር አብይ ከትግራይ ክልል አካባቢ የመጡ ሰዎች ብቻ ሀገሪቱን የሚመሩበት ስርዓት ሳይሆን ሁሉን ያቀፈ አዲስ መንግስት ለማቋቋም ሲነሱ ህወሀቶች ደስተኛ አልሆኑም። ምክንያቱም ለአስርት አመታት የያዙትን ስልጣን የለቀቁ መሆኑን ተሰማቸው። ከኤርትራ ጋር በነበረው የሰላም ስምምነትም ደስተኞች ነበሩም። ስለዚህ አሁን እንደተጎዱ ስለሚሰማቸው ሰላም አይፈልጉም ብለዋል። ሴኔተር ኢንሆፍ ማብራሪያቸውን በመቀጠል ህወሀቶች በዚህ የተነሳ እንደ ኤሮፒያን አቆጣጠር በ2019 ዓ.ም በአዲሱ መንግስት ውስጥም ሆነ ፓርቲ ውስጥ መሳተፍ የማይፈልጉ መሆኑን በመግለጽ አንዳንድ እርምጃዎችን መውሰድ ጀመሩ በተከሰተው የኮሮና ቫይረስ ወረርሽኝ እንዲተላለፍ የተደረገው ብሔራዊ የምርጫ ሰሌዳን በመተላለፍ ከሌሎች ክልሎች ተለይተው የክልሉን ፓርላማ ለመቆጣጠር በመስከረም ወር ላይ የራሳቸውን ምርጫ አደረጉ ሲሉ ተናግረዋል። ሴኔተሩ አያይዘውም ከዚያም በኋላ ከአሸባሪው ህወሀት ጋር የተባበረው ሚሊሻ ባለፈው ጥቅምት በመቀሌ አቅራቢያ ያለውን የኢትዮጵያን ሰራዊት ጦር ሰፈር በማጥቃት በዚያ የነበረውን መሳሪያ ዘረፈ። ይህ ነገር እንደገና ገልጽ ላድርገውና የክልሉ ፓርቲ ህወሀት የመንግስት ጦር ሰፈርን አጠቃ፣ መንግስትም በአግባቡ ምላሹን ሰጠ ካሉ በኋላ፣ ስለዚህ ከመጀመሪያው አሸባሪ የነበረው ወገን በደንብ የታጠቀ ስለነበረ እስካሁን ድረስ የተራዘመውን ውጊያ መልሶ እያካሄደ ነው ብለዋል። አሁን እየሆነ ያለው ነገር ይህ ነው የሚሉት ሴኔተር ኢንሆፍ፣ መንግስታችን ሁለቱን በእኩል አይን መታየት የሌለባቸውን ወገኖች እኩል አስቀምጦ ማየቱ የሚገርመኝ ለዚህ ነው፣ አንደኛው የተመረጠ መንግስት ሲሆን፣ ሌላኛው ስልጣኑን እንዲያጣ የተደረገ አሸባሪ ቡድን ነው ብለዋል። ስለዚህ የኢትዮጵያ መንግስት ይህን የተመዘገበውን ድርጊት አለመፈጸሙን በግልጽ አስታውቋል። ድርጊቱ ተቀባይነት የሌለው መሆኑንም ገልጾ ድርጊቱን የፈጸሙትን ተጠያቂ እንደሚሆኑ ተናግሯል። ስለዚህ እኛ አሜሪካኖች ኢትዮጵያን ማሳተፍና ዛሬ የምናየው ነገር ሁሉ እስከ ዛሬ ለዓመታት ሲሰሩ የኖሩ ድርጊቶች ውጤት መሆኑን መረዳት አለብን። እነሱ ደህንነቷና አንድነቷ የተጠበቀ ሰላማዊትና የተረጋጋች ኢትዮጵያን ለመገንባት እየሰሩ ነው በማለት ስለዚህ ሰላም እንዴት አድርገው መልሰው ማስፈን እንደሚችሉ እንዴት አድርገ ልናግዛቸው እንደምንችል ልናነጋግራቸው ያስፈልገናል ብለዋል። በመንግስታቸው ላይ የቪዛ ማዕቀብ መቅጣት ማለት ለዚህ ያበቃቸውን ታሪክ የማናውቅ ወይም በክልሎች መካከል ያለውን ልዩነት ውጤት መሆኑን መገንዘብ የማንችል ያስመስልብናል ያሉት ሴኔተር ኢንሆፍ በመጨረሻም ለጠቅላይ ሚኒስትር አብይና በኢትዮጵያ ለምትገኙ ወዳጆቻችን በሙሉ በቀጥታ ልነግራችሁ የምፈልገው ታሪካችሁን የምናውቅ ሁሉ ከእናንተው ጋር መሆናችንን መሆኑን ልገልጽላችሁ እወዳለሁ በማለት ንግግራቸውን ደምድመዋል። ለደረጀ ደስታ ዘገባ ኤደን ገረመው ከዋሽንግተን ዲሲ ሰፋ ያለውን ወቅታዊ ዘገባ አዘጋጅቶ ያቀረበልንን ደረጀን ደስታንና ዝግጅትን ያሰማችንን የደንገረ መሆን አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር ደግሞ ወደ ትግራይ ይወስድናል። በትግራይ ክልል ሽረ እንደ ስላሴ ከተማ ከተፈናቃዮች ማቆያዎች በወታደሮች ታፍነው ተወሰዱ የተባሉ ሰዎች ትናንት ማምሻውን መመለሳቸው ተገልጧል። በኢትዮጵያና ኤርትራ ወታደሮች ታፍነው ተወስደዋል የተባሉና ድብደባም ተፈጽሞብናል ያሉትን ጠቅሶ ሙልጌታ አጽብሀ ከመቀለ ያጠናቅረውን ዘገባ አድርሶናል። ሰኞ ግንቦት 16 2013 ዓ ም ማታም የታጠቁ የኢትዮጵያና የኤርትራ ወታደሮች አፍነው እንደወሰዷቸውና ለሶስት ቀናት ካቆዩቸው በኋላ ትናንት ማምሻውን እንደተለቀቁ ሁለት ስማቸው እንዳይገለጽ የፈለጉ በሽረ እንዳ ስላሴ ከተማ ፀሐየ ትምህርት ቤት ተጠልለው የሚገኙ ተፈናቃዮች ገልጸዋል። ፀሐየና አድወንፊቶ ከተባሉ ሁለት የተፈናቃይ ማዕከላት በወታደሮች ከተወሰዱ በኋላ ከከተማዋ ወደ አድዳዕሮ ከተማ በሚወስድ ጉና በተባለ አደራ እንደቆዩ እንደ ቆዩ ነው የገለጹት። ጀርባቸውና ደረታቸው ላይ በዱላ በደረሰባቸው ድብደባ አሁን ተኝተው እንዳሉ የገለጹት አስተያየት የሰጡኝ ተፈናቃይ የጦር መሳሪያ የታጠቀ ወደ ማዕከሉ መግባት ባይፈቀድም ወታደሮቹ ግን ይህንን ጥሶ በጨለማ ገብተው አፍነው ወስደውናል ብለዋል። አራቶ ሰዓት መጥተው በትር እየደበደቡ ወደ ጭርጋ ወጣ ነ ከጭርጋ ወጥተው ደግሞ በፊትና በቀኝና በግራ በኋላ በሲናፈርና በብሬን አየሆነ የወሰድነ እህል ሶስት ቀን የሰንበት ነው እሱ ኋላ ስሰንበት ደግሞ አሁን እንደገና በአስራ ሰባት ደግሞ እየተጠራን ወጣ ወጣና በቃ ምልሻ የነበር ብረት ብረት እየት አለ ብረት ለደብደብ በቃ ሌላ ጆሮአቸው ላይ በብትር ተመትተው እየታከሙ መሆኑን የገለጹት በበኩላቸው ሶስት ቀን ታፍነው ቆይተው ከተለቀቁ በኋላ በተፈናቃይ ማዕከላት የነበሩ ተፈናቃዮች በስጋት ወደ ነዋሪው ሕዝብና ወደ ገጠር ሸሽቶ ነው የጠበቀን ብለዋል። ወሳኝ ተለጭ ቁራጭ እሱ ነበረ። ታፍነው የነበሩ ሁለት መቶ ሀያ አራት ሰዎች እንደነበሩ የገለጹት እስካሁን ያልተለቀቁ አራት ሰዎች አሉ ብለው እንደሚያምኑ ተናግረዋል። ሁለቱም ታፍነው እንደነበሩ የገለጹ ሰዎች በቀጣይ ስጋት አለን በማለት ነው የሚናገሩት። ስጋት አለን በቃ እንግዲህ እህል የእህል ጉዳይ ሳይሆን አሁን ሰው ፍራት በቃ ጩያ እየበዛ ነው ለቀጣላይ ድሞ ስኮራላ ስላላቸው

كانت تقوم تقوم هي كان مكان አድማታት የተባበሩት መንግስታት በትናንትናው እለት በቃል አቀባዩ በኩል እንደገለጸው ከአስራ ሁለት ሺህ በላይ ተፈናቃዮች ተጠልለው ከሚገኙባቸው ፀሐይና አድወን ፊቶ የተፈናቃይ ማዕከላት ከሁለት መቶ በላይ ተፈናቃዮች በወታደሮች ታፍነው ተወስዷል፣ በአስቸኳይ ሊለቀቁ ይገባል ብሎ ነበር። በጉዳዩም ከትግራይ ክልል ጊዜያዊ አስተዳደር እንዲሁም ከፌዴራል መንግስት አመራሮች መልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል ግን ሰራዊታቸው ተፈናቃይ ማዕከላት ገብቶም ሰዎች አፍኖ የሚወስድበት ምክንያት የለውም የሚል ምላሽ ሰጥተው እንደነበር ይታወቃል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። ሙሉ ጌታን ለዘገባው አመሰግናለሁ። አድማጮች ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የኢፍድሪ ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ ትናንት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች እንዲሁም ህገ መንግስት ወንጀል ችሎት ቀርበው ጥፋተኛ ተብለዋል። ጠቅላይ አቃቤ ህግ ክስ ከቀረበባቸው በእስር ላይ ከሚገኙ ተከሳሾች እነ አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሀምዛ ቦረና የሕክምና አገልግሎት እንዲያገኙ ችሎቱ የሰጠውን ትዕዛዝ አደናቅፈዋል በሚል መሆኑን የእስረኞቹን ጠበቃ አነጋግራ ፀሐይ ዳምጠው ተከታዩን አድርሳናለች። ከአስር ወራት በፊት ተጠርጥረው በእስር ቤት የሚገኙና የክስ ሂደታቸውን እየተከታተሉ የሚገኙ አቶ ጀውሃር መሀመድ፣ አቶ በቀሌ ገርባና ሀምዛ አዳኔ ወይም ቦረና በጠና ታመው የህክምና አገልግሎት በላንድ ማርክ ጠቅላላ ሆስፒታል እንዲያገኙ የፌዴራል ከፍተኛ ፍርድ ቤት የሰጠውን ትዕዛዝ ወደ ጎን ትተው ወደ ጦር ኃይሎች ሆስፒታል እንዲወሰዱ በጻፉት ደብዳቤ ነው ጠቅላይ አቃቢ ጉ ዶክተር ጌዲዮን ጢሞቴዎስ ፍርድ ቤት የቀረቡት ስሉ የእነ አቶ ጀዋር መሐመድ ጠበቃ አቶ ሚልኪያስ ቡልቻ ገልጸዋል። ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ ለፍርድ ቤት የቀረቡት ከዚህ በፊት እና አቶ ጀዋር መሀመድ፣ አቶ በቀላ ገርባ፣ አቶ ሀምዛ ቦረና ፌዴራል ከፍተኛ ፍርድ ቤት አንደኛ ምድብ ችሎት የሸጸረ ሽብርና ህገ መንግስታዊ ችሎት ላንድማርክ ሆስፒታል እንዲታከሙ ብይን በሰጠው ጊዜ ዶክተር ጌዲዮን ጢሞቴዎስ ቢዥኑን ወደ ጎን በመታው የማረሚያ ቤት ኃላፊዎች በጻፉት ደብዳቤ ተጠርጣሪዎቹን ወይም ነጀዋሪን ለአንድማርክ ሆስፒታል ሳይሆን ጦር ኃይሎች ሆስፒታል እንዲወስዱ አቅጣጫ ሰጥቶ ደብዳቤ ጽፎ የፍርድ ቤቱን ስልጣን እንዳይቀበሉ ትእዛዝ በማስተላለፋቸው በቀረበባቸው ቅሬታና ቤትታ ነው። እሱ ላይ ፍርድ ቤቱ ቀርቦ እንዲያስረዱ ነው ጥሪ የተደረገላቸው። በተደጋጋሚ ከዚህ በፊት ሁለት ሶስት ጊዜ ጥሪ ተደርጎላቸው ሳይቀርቡ ቀርቶ፣ ዛሬ ግን ቀርበዋል። በትናንትናው የችሎት ውሎ በዶክተር ጌዲዮን እና በታሳሪዎቹ ጠበቆች መካከል የተደረገውን ክርክር እንዲህ አብራርቷል አቶ ሚልኪያዝ ፍርድ ቤቱ በምን ምክንያት ደብዳቤውን እንደጻፉና የፍርድ ቤት ለምን እንዳላከበሩ ምክንያት ካለ እንዲያስረዱ በምል እድል ሰጥቷቸው እሳቸውን በሰጡት ምላሽ በዛ ቀን ደብዳቤውን እንዲጽፍ ያስገደደኝ አንደኛ እዛ አካባቢ የጸጥታ ችግር አለ፣ የህዝብ ጥቅም ይነካል። እንደሁም ለፍርድ ቤቱ ቀርበን ለማስረዳት ጊዜ አልነበረንም። አስር ሰዓት ላይ ወደ ህክምናው ላይ ወጡ ስለነበረ እኔ ደግሞ ተጋረጠውን አደጋ እንዲቀር ለማድረግ የግድ መጽሐፍ ነበረብኝ። ያደረግኩት ለህዝብ ጥቅም ነው እንጂ እነሱን ለመጉዳት አይደለም። ይግባኝም ጠይቀን ብይኑን አሽሬን ለመጠየቅም ጊዜ ስላላገኘን እናው በምን ነው እሳቸው ሀሳብ የሰጡት። በእኛ በኩል ደግሞ መልስ ሰጥተን ነበር። በጠቅላይ አቃቢ ሕጉ የቀረበው ምላሽ አንድም ህጋዊ የሚባል ምክንያት አይደለም። የፍርድ ቤቱ ትእዛዝ እንዳይፈጸም የሚያደርገው ማንኛውም ምክንያት በጠቅላይ አቃቢ ሕግ አቃቢ ስልጣን የለውም። ከዚህ ውጭ እየቀረበው ምክንያቶች ራሱ የጸጥታ ችግር መኖሩ በወቅቱም አላረጋገጡም። ችሎት እንደመድፈር የሚቆጠር ተግባር ነው የፈጸሙት። በተጨማሪም ደግሞ እሳቸው ህግ ማስፈጸሚያ የመጨረሻ ሰው ሆኖ ያለ እነሱ የሚያስተላልፉት መልዕክት ከስራቸው ያሉት የተለያዩ ደረጃ ያሉት ኃላፊዎች ላይ ህግን ለማክበር መልእክት የሚያስተላልፍ በመሆኑ ድርጊቱ በጣም ከፍተኛ ህገ ወጥነት ያለው ነው በሚል ተከራክረናል። ግራቀኝ የሰማው የፌዴራል ከፍተኛ ልደታ ምድብ አንድ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ውሳኔ አስተላልፈዋል ሲሉ የታሳሪዎቹ ጠበቃ ተናግረዋል። ፍርድ ቤቱም የኛ የእኛን ክርክር በመቀበል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ የፍርድ ቤቱን ትዕዛዝ እንዳይከበር የጻፉት ደብዳቤ ህገ ወጥ ነው በሚል ጥፋተኛ ተብለዋል። ነገር ግን ቅጣትን በተመለከተ ሶስት አይነት ቅጣት ነው ያለ በኢትዮጵያ ወንጀል። አንዱ የእስር ቅጣት ሲሆን፣ ሁለተኛው የገንዘብ መቀጫው ነው። ሌሎቹ ቅጣት አይነቶች ደግሞ ተግሳጽ፣ ምክር እና በማስጠንቀቂያ የሚታለፉ ናቸው። ስለዚህ ጥፋተኛ ተብሎ ነገር ግን ቅጣትን በተመለከተ በከፍተኛ በብር ማስጠንቀቂያ እና ተግሳጽ አልፏቸዋል ማለት ነው። ነገር ግን ላደረጉት ድርጊት ጥፋተኛ ተብለዋል በፍርድ ቤት ውሎ ላይ ከጠቅላይ አቃቤ ጽህፈት ቤት አስተያየት እንድሰጥ የአሜሪካ ድምጽ በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ አሁን ባለው ምንዛሪ ከ74 ቢሊዮን ብር በላይ የወጣበት የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ ፕሮጀክት ግንባታና የመስመር የመዘርጋት ስራ ቢጠናቀቅም በኃይል አቅርቦት እጥረት አገልግሎት መስጠት ያለመቻሉን የፕሮጀክቱ ስራ አመራር አስታውቋል። የተባለው ስራ አለመጀመር በብዙ ሚሊዮን ብር ለሚገመት ንብረት ብልሽትና ለዘረፋ ጭምር እንዲጋለጥ ምክንያት ሆነዋል ነው የተባለው። የኢትዮጵያ ኤሌክትሪክ ኃይል የኃይል አቅርቦት ስራው የተጓተተው ከመንግስት በኩል አስፈላጊው ገንዘብ እስኪለቀቅና ከዋስትና ሂደት ጋር በተያያዙ ጉዳዮች ነው ይላል። የኃይል አቅርቦት ስራው ከሰኔ ወር መጨረሻ ጀምሮ ለማካሄድ መታቀዱንም አመልክቷል። ጉዳዩን የተከታተለው ዘጋቢያችን መስፍን አድራጌ ተከታዩን አጠናቅረዋል። ኢትዮጵያ ውስጥ ከታላቁ ህዳሴ ግድብ ቀጥሎ ግዙፍ የተባለለትና ከ71 ነጥብ 4 ቢሊየን ብር በላይ ወጪ የተደረገበት የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ ፕሮጀክት በሁለት ምዕራፎች ነው እየተሰራ ያለው። ከአዋሽ እስከ ኮምቦልቻ ያለውና 27 ኪሎ ሜትር የሚረዝመው የመጀመሪያው ምዕራፍ ሙሉ በሙሉ ሲጠናቀቅ፣ ከኮምቦልቻ እስከ ሀራ ገበያ ወልዲያ ያለው 122 ኪሎ ሜትር ደግሞ 83 በመቶ መጠናቀቁን የፕሮጀክቱ ማኔጀር ኢንጂነር አብዶል ከሪም መሐመድ ገልጸዋል። ይህ ፕሮጀክት ቢሰራ ነገር አዋጭ ነው። የትራንስፖርት ችግሩንም በሀገሪቱ ላይ ይቀርፋል ያቃደራል ተብሎ ነው ወደ ስራ የተገባው። ሙሉ ለሙሉ ስራ ሲጀምር ሀያ ስድስት ባቡሮችን በቀን ያስተናግዳል ተብሎ ነው የታሰበው። ስድስቱ የሰው ሲሆን ሀያው ደግሞ የእቃ ነው። ወደ ባቡር አንድ ጊዜ እስከ አንድ ሺህ ሶስት መቶ ሀምሳ ቶን ጭኖ ማምጣት አቅም አለው ይህ ማለት በአንድ ጊዜ ስልሳ ዩሮ ትራክሮች ከነተሳቢያቸው ያመጡት የነበረውን በአንድ ባቡር የማምጣት አቅም አለው ማለት ነው። በስድስቱ የሰው ማጓጓዣ ባቡሮች ደግሞ በቀን ከአራት ሺ ሶስት መቶ በላይ ሰዎችን ማጓጓዝ ይቻላል። እንደ ኢንጂነሩ ስራው ሙሉ በሙሉ የተጠናቀቀው ከአዋሽ እስከ ኮምቦልቻ ያለው ሁለት መቶ ሰባ ኪሎ ሜትር በኃይል አቅርቦት እጥረት አገልግሎት ሳይሰጥ ሁለት አመታት ተቆጥረዋል። ከኮምቦልቻ ሀራ ገበያ ወልዲያ ያለውን ደግሞ የሙከራ ተግባር ለመፈጸም አልተቻለም። ይህ ደግሞ ብዙ የተባለለት ፕሮጀክት በተባለለት ልክ ወደ ስራ ጋራ እንዳይገባ እንቅፋት ፈጥሮበታል ይላሉ ኢንጂነር አብዶል ካሪም። አገሪቱ በአንድ በኩል የትራንስፖርት ችግርን መቅረፍ ስንችል አለመቅረፋችን አንዳንድ ችግር ነው። በሁለተኛ ደግሞ ይህ ኢንፍራስትራክቸር ኦልሬዲ መሬት ላይ ነው ያለው ተገንብቷል። ያለ አገልግሎቱ እንግዲህ ወደ ሁለት አመት ነው እየጠበቀ ያለው። በአሁኑ ሰዓት ሁለተኛ አመትን እያስቆጠረ ነው ያለ አገልግሎት። በዚህ በሁለት አመት ውስጥ በአመት ሶስት መቶ ስልሳ አምስት ቀኖች አሉ። ወደ ሁለት አመት እንግዲህ ቀይረው ደግሞ ይህን ያህል ቀናት የዕቃም ሆነ የሰውን የማጓጓዝ እየቻልን አለመቻላችን ሀገሪቱን ያክል ብዙ ነገር እንዳጣችን የሚያሳይ ነው ማለት ነው። የውጭ ምንዛሬን በማዳን ጉልህ ድርሻ ያበረክታል የተባለለት የባቡር አካላት ጥገናና ማምረቻ ማዕከልም ከራሱ አልፎ ለሌሎች ኢንዱስትሪዎች ሊያበረክት የሚችለው አስተዋጽኦ በኃይል እጥረቱ ምክንያት ተገድቧል። እንደ ማዕከሉ አስተባባሪ ኢንጂነር ተክለ ብርሃን አበበ የኢትዮጵያ ሀብት ነው። ይህን ያክል ማሽን ዘመናዊ ሆን ማሽን ተጠቁ። እነዚህ የኢትዮጵያ ሀብት የታክና፣ ሁለተኛ ደግሞ አሁን በኢትዮጵያ ያሉ የባቡር ዘርፎች ያሉትን ሜንቴንስ ጥገና ሲያደርጉት ከውጭ ሀገር ሄደው ጥገና ጠግ ነው የሚመጡት። አሁንስ እዚህ ማስቀረት እንዲችል ነበር። ይሄ ሁለተኛ ደግሞ እዚህ ያሉ የኢንዱስትሪ ዞኖች አሉ። የእነሱም ፓርቶች ቢበላሽ ከውጭ ሀገር ነው ኢምፖርት ነው ያመጡት። አንደኛው ታይም ይወስድባቸዋል፣ እዛ ደርሶ ለመምጣት። ሁለተኛ ፎሬን ካራሲን እንዲጨምር ነበር። እዚህ ቢመረጥ ብዙ ነገር እናስቀር፣ የውጭ የውጭ ምንዛሬውን እናስቀርብ ነበር። ፕሮጀክቱ ስራ ባለመጀመሩ ምክንያት ቀላል የማይባል ሀብት ለብልሽትና ለዘረፋ ተጋልጧል የሚሉት ደግሞ የኤሌክትሪክ መካኒካል ስራዎች ዘርፍ ኃላፊው ኢንጂነር ጥበቡ ዳዊት ናቸው። ብዙ የ ሀገር ሀብት የፈሰሰበት በዶላር የገቡ እቃዎች እየተሰረቁና እየተቆረጡብን ይገኛሉ። እየተበላሹብን ይገኛሉ። መንገዳችን ላይ ገመዶች ተቆርጦ አይተናል። አንድ ቦታ ላይ መቆረጡ የሚያሳድረው ተጽዕኖ ምንድን ነው? አንድ ሜትር ብትቆርጥ ራሱ እስከ ሁለት ኪሎ ሜትር ነው መቀየር ያለብን። ያ ትልቅ ወጪ ነው፣ ትልቅ ክሳራ ነው ለኮንትራክተሩም ለአገሪቷም ለኢትዮጵያ ምድር ባቡር ኮርፖሬሽን ትልቅ ኪሳራ። በብድር በተገኘ ገንዘብ የሚገነባን ፕሮጀክት በተገቢው ጊዜ ስራ ለማስጀመር ለሌላ አገራዊ ኪሳራ እንደሚዳርግ የፕሮጀክቱ ዘርፍ ስራ አስኪያጅ ኢንጂነር ሻሎም አሽሮ ገልጸዋል። ይህ ወደ አገልግሎት ባለመዋሉ በስራ ተቋራጩ እጅ ነው መሰረተ ልማቱ። በዚህ ስራ ተቋራጩ የሚያቀርባቸው የይገባኛል ጥያቄዎች ይኖራሉ። በተገቢው ጊዜ ባለመረከባቸው በስራ ላይ የተሰማሩት ኢንጂነሮች እንደ ዜጋ ለሀገራቸው ማበርከት የሚገባቸው እውቀት ፍሬ አፍርቶ ባለማየታቸው ቁጭት ውስጥ እንዳስገባቸው ይናገራሉ። ኃይል የማቅረብ የስምምነት ግዴታ የለብኝም ሲል በነበረው የኢትዮጵያ ኤሌክትሪክ ኃይልና ኃይል ማቅረብ አለብህ በሚለው የባቡር ስራ ፕሮጀክት መካከል የተፈጠረው ሰጣ ገባ በመንግስት ጣልቃ ገብነት ተፈቶ ከኢትዮጵያ ኤሌክትሪክ ኃይል ጋር ስምምነት ቢደረስም ስራው ሳይጀመር አንድ ዓመት ተሻግሯል። የኃይል አቅርቦትን በሚመለከት በእናንተም አንድ ጊዜ ዘግባችሁታል። የነበረውን ችግር ያው መንግስት አልቃ ገብቶ አቅጣጫ ሰጥቶበታል። ባለቤት እንዲኖረው አድርጓል። ይህን ስራ ባለቤቱም እንግዲህ ኢትዮጵያ ኤሌክትሪክ ኃይል ነው። ይህ ነገር መፍትሄ ከተሰጠው ዓመት አልፎታል። ተቋሙም ኮንትራክተር መረጣውን ካደረገ ሙስሱም አንድ ዓመት ሊሞላው ነው። ፕሮጀክቱን እንዲሆን መሬቱን፣ ጉልበቱን፣ ጊዜውንና ተስፋውን ለሰጠ ህዝብ ይሄ አይገባውም ይላሉ የኮምቦልቻ ከተማ ኗሪው ዋሱ መሐመድ። አርሶአደሩ ጭምር መሬት በመልቀቅ የሚፈርስ ቤት ካለ እሱን በማፍረስ በተለያዩ ነገሮች ፕሮጀክቱን በማገዝ ነው ማህበረሰቡ እየነበረው አንዳንድ ጊዜ አስገራሚ ነገር ይመስለናል። በአጠቃላይ ወይ ፕሮጀክቱን ማንሳት አለበለዚያ ደግሞ ውድመት ላይ ያሉ ንብረቶችን እነሱ ወደሚፈልጉት ወይም ወስዶ ቢያለሟቸው የተሻለ ነገር ነው። በኤሌክትሪኩ ምክንያት እየመጣ ያለው እየወደመ ያለው ንብረት በጣም ያሳዝነናል። በፕሮጀክቱ ላይ እየደረሰ ያለው ኪሳራ በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተሩ ሞገስ መኮንን ከዲዛይን ክለሳ ጀምሮ እስከ መስክ ቅኝት ስራዎች መሰራታቸውን እና ወደ ቦታው በማቅናት ስራውን እውን ለማድረግ እንቅስቃሴ ተጀምሯል ይላሉ። ይሁን እንጂ ስራው በተለያዩ ምክንያቶች መጓተቱን አምነዋል። ኤልሲ የተከፈተው በኢትዮጵያ ንግድ ባንክ ነው ዋስት እና ደግሞ ያመጣው ተቋራጩ ከቻይና ያለ ባንክ ከአዋሽ ጋር ባለው ግንኙነት የአዋሽ ባንክ ዋስትና ይዞ መጥቶ ነበር። ፕሮጀክቱን እንደ ውሉ መፈጸም ባይችሉ እና የሚወረስ ገንዘብ ቢኖር ለኤልሲ ሁኔ ጋር ተከፍቶ ተጠቃሚ የሚሆነው ሌላ ባንክ ነው የሚል ሕጋዊ የሆነ ምክንያት ስለመጣ ዋስትናው በንግድ ባንክ በኩል እንዲሆን የሚያደርግ ስራ ሲሰራ ቆይቶ እሱ አሁን ተስተካክሎ አልቋል ማለት ነው። ኮሚኒኬሽን ዳይሬክተር ውስጥ ከሰኔ መጨረሻ ስራው ሊጀምር ይችላል የሚል እምነት አለ። ተገኝተውላቸው የአሜሪካ ድምጽ ሬዲዮ ሁኔታውን በመከታተል የፕሮጀክቱን ሂደት ለአድማጩ የሚያቀርብ መሆኑን ከወዲሁ ያስታውቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌ ለዘገባው አመሰግናለሁ። አድማጮች መጨረሻው የያዝነው ወር በተለይ በሰሜንና መካከለኛ ኢትዮጵያ ውስጥ በሚገኙ ስፍራዎች እርሻ የሚጀመርበትና ዘር መዝራት የሚከናወንበት ወቅት መሆኑን ያስታውሳል። ለመሆኑ በአካባቢው የሚካሄደው ጦርነትና ሌሎች ተፈጥሯዊ እንዲሁም ሰው ሰራሽ ፈታኝ ክስተቶች በተፈራረቁበት የትግራይ ክልል ያለው ወቅታዊ የግብርና ነክ እንቅስቃሴ ምን ይመስላል? የሚሉ ጥያቄዎችን ይዞ ከትግራይ ክልል ጊዜያዊ አስተዳደርና የግብርና ቢሮ ኃላፊ ዶክተር አባዲ ግርማይ ጋር ቆይታ ያደረገው የትግርኛ አገልግሎት ባልደረባችን ገብረ ገብረ መድን ያጠናቀረውን ዘገባ ሀብታሙ ስዩም ያሰማናል። ዶክተር አባዲ ግርማ የተፈጥሮ ሀብት የአየር ሁኔታና የመሬት መረጃ ጂኦ ኢንፎርሜሽን አጥኝ ናቸው። ቀደም ሲል የትግራይ የእርሻ ምርምር ኢንስቲትዩት ተመራማሪ በመሆን ሰርተዋል። በአሁኑ ወቅት በጊዜያዊው የትግራይ አስተዳደር ውስጥ የክልሉ የግብርና ቢሮ ኃላፊ ሆነው እየሰሩም ይገኛሉ። ባለፈው ዓመት በክልሉ ከተከሰተው የአንበጣ መንጋ ወረርሽኝ ጋር ተዳምሮ በዚህ ዓመት የተከሰተው ጦርነት እየፈጠረ ያለውን ተግዳሮት እንደሚከተለው ያስረዳሉ። ገበሬው ምርቱ ሊሰበሰብ አልቻለም። ተበትኗል፣ ተፈናቅሏል። ምርቱም ግማሹ ተቃጥሏል፣ ግማሹ ደግሞ ተዘርፈዋል። በአጠቃላይ በትግራይ ያለው ሁኔታ በጣም ያሳዝናል። ሕዝባችን በታላቅ ስቃይ ነው ያለው። ልጅና ወላጅ ተለያይተው ቤተሰብ የተበታተነበት ሁኔታ ነው ያለው። በተለይም የምዕራብ ትግራይ ዞን ህዝብ ተፈናቅሎ አብዛኛው በመጠለያ ቦታ ይገኛል። የትግራይ ሁኔታ በቃላት ከሚገልጹት በላይ አሳዛኝ ነው። የትግራይ ክልል የግብርና ሁኔታ ሰማንያ በመቶ የክልሉን ነዋሪ የሚመለከት መሆኑን የሚናገሩት ዶክተር አባዲ ቀደም ብለው ከተከሰተው የአንበጣ መንጋ የተረፈው የተወሰነ ምርት አብዛኛው ለዘርፊያና ያቃጠለ መዳረጉን ተናግረዋል። የታረዱና የተቃጠሉ የቤት እንስሳቶች፣ በአንዳንድ ስፍራዎች የፍራፍሬና አትክልት ማሳዎችን የማውደም ደኖችን እየጨፈጨፉ ወደ ከሰል ምርት የመቀየር ድርጊት መፈጸሙን ይናገራሉ። ገበሬዎች እርሻ እንዳያርሱ የተከለከሉባቸው ስፍራዎችም አሉ። ባይናቸው የግብርና ቢሮ ኃላፊ ያደረካለሁ እኔ በግልጽ ነው የምነግርህ። ከማንም ጋር የፖለቲካ ትስስር የለኝም። ሳይንቲስት ነኝ። ትግራይን፣ ገበሬዎችን ለማገዝ ነው የገባሁት። የኤርትራ ጦር በተቀጣጠራቸው አካባቢዎች በአብዛኛው ገበሬዎችን እንዳታርሱ ይሏቸዋል። ምርታቸው ሳይቀርም እየተዘረፈ ነው። ትልቅ ችግር ላይ ናቸው። ባለፉት አስር ቀናት ስለዚህ ጉዳይ መረጃ የለኝም። ግን ሌላው ቀርቶ ቀንበርና ሞፈር እየተሰበረ እየተቃጠለ ነው ያለው። በአጠቃላይ እህልም ሆነ እንስሳት በሙሉ እየተዘረፈ እየተወሰደ ነው። በአብዛኛው ይህን የሚፈጽመው የኤርትራ ጦር ሰራዊት ነው። ዶክተር አባዴ የተናገሩትን በሚደግፍ መልኩ ቪኦኤ ባለፈው ሰኞ ያነጋገራቸውና በመካከለኛው የትግራይ ዞን ናአዴር አዴቶ ወረዳ አዲ ሁፃ በተባለ ቦታ የሚኖሩት ለደህንነታቸው በመስጋት ስማቸው እንዳይጠቀስ የፈለጉ አንድ አርሶ አደር ከአክሱም ከተማ ይህንን ብለዋል። ወደዚህ ከመጣን 15 ቀናት ሆኖናል። የአዝመራ ወቅት ነበር። በሬዎቻችሁ ካልፈታችሁ እያሉ እርምጃ መውሰድ ሲጀምሩ ተፈናቅለን መጣን። ህብረተሰቡን ማረስና ዘር መዝራት ሲጀምር ሰራዊቱ ወደ ገጠር ሲበተን ማምለጥ የቻል አምልጠናል። የኤርትራ ሰራዊት አባላት ናቸው አስፈትተው ያባረሩን። እኔን አልያዙኝም። እዛ ሲደርሱ በሬዎቹ እየተጠመዱ ትቻቸው ሮጬ ሸሸው። ገበሬዎቹን መምታት ሲጀምሩ ወጣት ስለሆንኩ ይገድሉኛል ብዬ ሮጬ አመለጥኩኝ። ሌሎች ግን ይዘው እንዳያርሱ አስፈቷቸው። አፋጣኝ እርምጃዎች ካልተወሰዱ ከሶስት እስከ አምስት ዓመታት ውስጥ አሳዛኝ ነገር ሊፈጠር እንደሚችል የሚያስጠነቅቁት ዶክተር አባዲ የበጀት እጥረት ቢኖርም በክረምቱ ውስጥ እርሻን ለማስጀመር በጦርነቱ የወደሙና የተዘረፉ የወረዳ ግብርና ቢሮዎችን መልሶ ለማደራጀት ሰራተኞችን ወደ ነበሩበት ለመመለስ በተወሰነ መልኩ እየተሰራ እንደሆነ ይናገራሉ። የማዳበሪያ ስርጭትን በተመለከተ ይህንን ብለዋል። ማዳበሪያ በጣም ወሳኝ ስለሆነ የክልሉ መንግስት ዋስትና ሰጥቶን 800 ሺ ኩንታል ማዳበሪያ ወደ ትግራይ ለማምጣት ጨርሰናል። እስካሁን 220 ሺ ኩንታል ወደ ክልሉ ገብቷል። ቀሪውም ይገባል የሚል እምነት አለኝ። እስካሁን ያስገባነው ነው፣ ወደ ገበሬው ማቅረብ ጀምረናል። የትግራይ ክልል ግብርና ቢሮ ኃላፊ ዶክተር አባዲ ግርማይ በክልል ውስጥ የገጠሙ ግብርናውን የሚመለከቱ ችግሮችን ለመቅረፍ ከአጋር ድርጅቶችና ሌሎች አካላት እርዳታ ለማሰባሰብ እንደጣሩና ከብዙዎቹም መልካም መልስ ማግኘታቸውን ይገልጻሉ። በቅርቡ በተወሰኑ ቦታዎች ማረስና መዝራት የጀመሩ አርሶ አደሮች መኖራቸውንም ጠቁመዋል። በትራክተር እርሻ ማገዝ፣ ከለጋሾች በተገኘ ገንዘብ ዘጠና ሺ ኩንታል ዘር ለመግዛት መንቀሳቀሳቸው ከተጠቀሱት የቢሮቸው ጥረቶች መካከል ናቸው። እስካሁን 12,000 ኩንታል ዘር በእጃቸው መግባቱን የሚናገሩት ኃላፊው ትልቁ ፈተና ዘርና ማዳበሪያን ማጓጓዝ እንደሆነና አብዛኞቹ ሾፌሮች ከመሃል አገር ወደ ትግራይ ለመምጣት አይፈልጉም በተጨማሪም ማዳበሪያው ጅቡቲ ወደብ ላይ ነው ያለው ይህም በአጠቃላይ የሀገሪቱ ችግር ነው ይላሉ ስለ ማዳበሪያ የሚሆን ዘር ሲያስቡ ምዕራብ ትግራይና ደቡብ ትግራይን ጨምሮ ለማከፋፈል በቅድ ላይ እንዳለ ገልጸዋል። ከምዕራብ ትግራይ ሕዝብ 65 በመቶ የሚሆነው ወደ 550 ሺህ የሚጠጋ ሕዝብ ተፈናቅሎ ሽረ ላይ እንደሚገኝም ገልጸዋል። የትግራይ ክልል ጊዜያዊ ምክትል አስተዳዳሪ ባለፈው ሳምንት ለመንግስት ሚዲያ በሰጡት መግለጫ ዘር ወደ ትግራይ እንዳይገባ ስለመከልከሉ ገልጸው ነበር። ለመሆኑ አሁን ማዳበሪያና ዘር ወደ ትግራይ ስለማስገባት ያለው ሁኔታ በምን ላይ ይገኛል? ዶክተር አባዲ ይህንን መልሰዋል። እዚ ዘርኢ ናይ ኦሮምያ ክልላዊ መንግስቲ ዝዓለምና ዘርኢ ብዛጋጣሚ ዝከመስኩለ ደሊ ሰለስተ ሽሕ ሸውዓተ የተባለው ዘር የኦሮሚያ ክልል መንግስት የሰጠን ዘር ነው። በዚህ አጋጣሚ ላመሰግነው ፈልጋለው። 3758 ኩንታል ነው ያገዘን። ቆቦ ላይ እንደደረሱ እዛ ያሉ ጠባቂዎች ሊያሳልፏቸው ፍቃደኞች አልነበሩም። በስንት ትግል አሳልፈነዋል። ከዚያ በኋላ ብዙ ችግር የለም። ወደፊት ምን እንደሚያጋጥመን ግን አናውቅም። ዶክተር አባዲ በጦርነቱ ምክንያት በአስቸጋሪ ሁኔታዎች ውስጥ ላለው የትግራይ ገበሬ ከሥራ ባልደረቦቻቸው ጋር በመሆን ከአጋር ድርጅቶች ወደ 830 ሚሊዮን ብር ማሰባሰባቸውን የሚናገሩት ዶክተር አባዲ ለተደረገው እገዛ ምስጋና አቅርበዋል። መንግስት ሊኖር የሚችለው ሕዝቡ ሲኖር ነው የሚሉት ኃላፊው የፌዴራሉ መንግስት ለክልሉ ህዝብ በችግሩ ጊዜ ሊደርስለት እንደሚገባ ተናግረዋል። ከዚህ በተጨማሪ በውጭ ሀገራት የሚኖሩ የክልሉ ነዋሪዎችም ሆነ ሌሎች ሰብአዊነት የሚሰማቸው ሁሉ በፈታኝ ሁኔታ ውስጥ ላለው ህዝብ ድጋፋቸውን እንዲሸሩ ጠይቀዋል። የኤርትራ ወታደሮች ፈጸሙት ስለተባለው እርሻን የማረስ ክልከላን በሚመለከት አስተያየት ለማግኘት ኒውዮርክ የተባበሩት መንግስታት ቆንጽላ ስፈት ቤት ለሚሰሩት ለአቶ አማንኤል ጆርጅ ስልክ ደውለን ስልካቸው አልተነሳም። መልሳቸውን ካገኘን እናቀርባለን። ከዚህ በፊት የኤርትራ መንግስት ትግራይ ውስጥ በወታደሮቹ ይፈጸማሉ ስለሚባሉ የመብት ጥሰቶችና ጭካኔዎች ከአስተባበል መቆየቱ ይታወሳል። አድማጮች፣ ስርጭታችን በዚሁ ተገባደደ። ነገ ከምሽቱ ሶስት ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።